ማህደር ዜና። የጊዜ ውህደቱ በሰከንድ መቁጠሪያ ጀምሮ ዓመት ሲደርስ ቀናት ለሳምንታት፣ ሳምንታት ለወራት፣ ወራትም በወቅቶች ተከፋፍለው ወደ ቀጣዩ ዓመት ሲያሻግሩ ለሰው ልጆች የዕድሜ መቁጠሪያ አምናን ለከርሞ ማሻገሪያ የሆናቸው ዘንድ ቀምረውታል። ኢትዮጵያ ከተቀረው ዓለም ሰባት ዓመታት ከመንፈቅ ገደማ ወደ ኋላ የምትቀርበት የዘመን ቀመር 2017 ላይ ደርሶ እነሆ 2016 አሮጌ ሆኖ ለአዲሱ ዓመት ተሸጋገረች። በርስ በርስ ግጭት ጦርነት ውስጥ ያለችው ሀገር ከአንዱ የግጭት ጦርነት ምዕራፍ ወደ ሌላው እየተሸጋገረች ዓመታቱም ሂያጁ ለመጪው እየለቀቁ ቀጥለዋል። ጤና ይስጥልን አድማጮቻችን። ኢትዮጵያውያን አዲሱን የ2017 ዓመት ሲቀበሉ በምን ስሜት ውስጥ ሆነው ይሆን? አዲሱ ዓመት ምን ይዞ መጥቶ ለሆን? አዲስ ተስፋ ወይስ ከካቻምና አምና የተሸጋገረው የደህንነትና የኑሮ ውድነት ስጋት? ይህ ማህደረ ዜና ነው። አቶ አማራ ሰፋ በደቡብ ወሎ ዞን አልቡኮ ወረዳ አርሶ አደር ናቸው። እንደ ማንኛውም ኢትዮጵያዊ አዲሱን ዓመት በአዲስ ስሜት ወግ ተቀብለዋል። እርሳቸው የሚኖሩበት የአማራ ክልልም ሆነ ወረዳ በብዙ ግጭት፣ ጦርነት ውስጥ ማለፉን የሚናገሩት አርሶ አደሩ እንደ ድል ሆኖ እርሳቸው የሚኖሩበት አካባቢ በአንጻራዊነት የተረጋጋ ነበር። በአዲሱ የ2017 ዓመት እርሳቸው ተስፋ የሚያደርጉበት ዋናው ጉዳያቸው በክልላቸውም ሆነ በመላ ሀገሪቱ ሰላም ሰፍኖ ማየት ነው። አዲሱ ዓመት ያው እንግዲህ ከዘመነ ዮሐንስ ወደ ዘመነ ማቴዎስ እግዚአብሔር እዚያ አድርሶናል። ተስፋ ነው እንግዲህ ያው ተስፋችን ሰላም ይመጣል ብለን ነው የምንጠብቀው እና ያው መንግስትም፣ በሁሉ በኩል ጥረት እያደረገ ያለበት ሁኔታ እንዲያለ እና አንዳንድ ልማቶችንም ስናይ በተለያዩ ከተማዎች ጥሩ ሰላም ይመጣል ብለን ነው የምናስበው በእኛ በኩል ማለት ነው። በአዲሱ ዓመት እንደ ሰው ተስፋ ከማድረግ ለፈጣሪ መስጠቱን የመረጡት ደግሞ የደሴ ከተማ ነዋሪና ስማቸውን የማንጠቅስ መምህርት ናቸው። ያው እንደምታውቁትም እንዳለንበትም የምናየው ተስፋ የለም። ነገር ግን በእግዚአብሔር ተስፋ ስለማንቆርጥ ያሉትን አለመግባባቶች በመልካም የኑሮ ውድነትም በተሻለ መልኩ ዝቅተኛ ነር የመንግስት ሰራተኛው ሸምቶ የሚበላበት እንዲሆን እንደ መንግስት ሰራተኛ ኑሮውን መቋቋም ማንችልበት ደረጃ ላይ በልተን የማናድርበት ደረጃ ላይ እንደደረስን ነው የሚሰማው። አሁን ያለው የዝናብ ሁኔታ የአዝመራ ሁኔታ የተሻለ ነው። እንደ እግዚአብሔር ፈቃድ ደግሞ ሁለቱም የእኛው ስለሆኑ በሰላም ነገሮችም የሚፈታበት እና እያንዳንዱ የክልልም ይሁን የተለያዩ ጥያቄዎች የሚፈቱበት ዘመን እንዲሆን ነው። ይህን የተስፋና ምኞት በትግራይ ክልል ተጀምሮ ወደ አጎራባች የአማራና አፋር ክልሎች ተስፋፍቶ የነበረውና ለሁለት ዓመታት የዘለቀው የሰሜን ኢትዮጵያው ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ለሞት ከዚህ ቁጥር የማይተናነሱትን ለአካል ጉዳት እንዲሁም በቢሊዮን ዶላር የሚገመት ሀብት አውድሞ አልፏል። ይህ ብቻም አይደለም። ጦርነቱ ያስከተለው ሰብአዊና ቁሳዊ ውድመት በቅርብ ዓመታት ዓለማችን ካስተናገደቻቸው የከፉ የሰብአዊ እልቄቶችን ካስተናገዱ ክስተቶች አንዱ ሆኖ አልፏል። ክስተቱ ምናልባትም በአሃዝ ከተገለጹ ጥፋቶች ባሻገር ዛሬም ድረስ ያልተፈቱ ማኅበራዊ ቀውሶችን ከዓመት ዓመት እያሻገረ ወደ አዲሱ 2017 ዓመት ማድረሱ አንዱና ተጠቃሽ ነው። በጦርነቱ ከትግራይ አቢ አዲ ተፈናቅለው በአስከፊ ሁኔታ ውስጥ እንዳሉ የሚናገሩት አቶ ብርሃነ አዲስ ዓመት ቢመጣም ለእርሳቸው ተስፋ ይዞላቸው አልመጣም። ለአራት ዓመታት በተስፋ ሲጠብቁት የነበረውና ወደ ቤታቸው ለመመለስ የነበራቸው ተስፋ መሟጠጡን ይናገራሉ። እኔ በበኩሌ ስሳ የለኝ፣ ተስፋ የሚባል የለንም መሰል። እንግዲህ ያው አራተኛ ዓመታችን ነው እንግዲህ የተፈናቀል ነው በጥቅምት ወር በበት ስራ ሶስት ማለቴ የተፈናቀል ነው። ከዛ ጀምረን እስካሁን ምንም ውጤት ያየን ውጤት ያለም ያው እንደምታየው አሁን ነገር የለም። የኢትዮጵያ የፌዴራል መንግስት ከህዋት ጋር በፕሪቶሪያ የደረሰው የሰላም ስምምነት ትግራይ ውስጥ አንጻራዊ ሰላም አስገኝቷል። ነገር ግን ክልሉን ለሌላ የደህንነት ስጋት የዳረገና አሁንም ድረስ መፍትሄ ያልተበጀለት የህዋት የአመራር መከፋፈል እና እሰጥ አገባ ለህዝቡ ሌላ ስጋት ይዞበት እንደመጣ ነው የሚነገረው። የመቀሌ ከተማ ነዋሪው አቶ መረሳ እንደሚሉት አዲሱን ዓመት የተቀበሉት በመሪዎቻቸው መካከል የተፈጠረው መከፋፈል በፈጠረባቸው ስጋት ውስጥ ሆነው ነው። መሪዎቻችን በሁለት ላይ ስለተሰነጠቁ ነው የምናብነው እንጂ በቃ አዲስ ዓመት ሰላም በመዋላችን በጣም ደስተኛ ነኝ። እና መከፋፈሉ በጣም አደገኛ ነው እና ለትግራይ ህዝብ ጥሩ እድልና ጥሩ አስተሳሰብ ይዞ ያልመጣ ስለሆነ ለምሳሌ ገሌ ጎራ የገሌ ጎራ የሚባለው ነገር ለትግራይ ህዝብ ድህነት ነው እንጂ ሰላም ስለማያመጣ በጣም አደገኛ ነው። በኢትዮጵያ ለውጥ መጣ ከተባለ ማግስት ጀምሮ በኦሮሚያ ክልል በመንግስትና ራሱን የኦሮሞ ነጻነት ብሎ በሚጠራው ታጣቂ ቡድን መካከል የሚደረገው ጦርነት አሁንም መጣፊ አልተገኘለትም። የግጭት ጦርነቱ አድማስ እየሰፋ በሂደት በትጥቅ ከሚደረገው ውጊያ ባሻገር መዲናዋ አዲስ አበባ አቅራቢያ ሳይቀር በዜጎች ላይ የሚፈጸመው እገታ ዝርፊያና ግድያ እየተባባሰ እንዲመጣ ምክንያት ሆኗል። ለወትሮም በተዳከመ ሀገራዊ ኢኮኖሚ ላይ የተደመረው የዋጋ ግሽበትና የኑሮ ውድነት ያማረረው ነዋሪው ጦርነትና እገታ ያስከተለበት የእንቅስቃሴው ገደብ ሕይወት ከድጡ ወደ ማጡ እንዲሆንበት እንዳደረገው ነው ዶችቬለ ያነጋገራቸው ነዋሪዎች የሚናገሩት። ስማቸው እንዳይገለጽ የጠየቁን የነቀምቴ ከተማ ነዋሪው አዲሱን ዓመት ለወጉ ያህል ተቀበሉ እንጂ የኑሮ ውድነት በዓሉን እንደ በዓል እንዲቀበሉ እንዳላስቻላቸው ነው የነገሩን። እሱ በኩል የሚቀር የሚቀር ምንም ነገር የለም። በሰው በኩል ይቀራል፣ በእኛ በኩል ይቀራል እንጂ እሱ አሻግሮናል፣ በሰላም አሻግሮናል። ሰላም ያለው እንግዲህ በእያንዳንዱ ቤት ነው። ከዚህ ውጭ እንግዲህ በኑሮ በኩል በኑሮ ውድነት በኩል ገባ ቢታይ ዶሮ መግዛት አልተቻለም። ከብት መግዛት አልተቻለም። የሚያርስ ከብት ወደ ስልሳ ስልሳ አምስት ሺህ ነው የተገዛው ለቅርጫ እንኳን መግዛት አልተቻለም። ብር እንዳለ ወረቀት ሆነ። እንዳለ እንግዲህ በአልሌ ተብሎ ለስሙ መጥቷል። ተቀብሌናል አዲሱን ዓመት ተቀብሌናል። በክልሉ በመንግስትና በታጣቂዎች መካከል የሚደረገው ጦርነት እንዳማረራቸው የሚናገሩት እኚሁ የነቀምቴ ከተማ ነዋሪ ከሚኖሩበት ከተማ ወደ የትኛውም አቅጣጫ ለመንቀሳቀስ የደህንነት ስጋት እንዳለባቸው ነው የሚገልጹት። በሁለቱ ተፋላሚ ወገኖች መካከል ሰላም ለማውረድ ሲደረጉ የነበሩ ንግግሮችም አለመስመራቸው ለሰላማዊ ነዋሪው ተስፋ አስቆራጭ ነው። እርሳቸውም ቢሆኑ ተስፋቸውን ከሰው ላይ አንስተው ወደ ፈጣሪ ማዞራቸውን ነው የሚናገሩት። ዝናብ እየዘነበ መሬቱ እያበቀለ በሰላም ምክንያት በሰላም ምክንያት በጦም ውስጥ ነን ያለ ነው መንቀሳቀስ አልተቻለም። እንግዲህ ተስፋ የምናደርገው እግዚአብሔርን ብቻ ነው። ተስፋ የምናደርገው ነገር የለም። ተስፋ ቢኖር ኖሮ ተስፋ ቢኖር ኖሮ ታርቆ ለዚህ ሀገር ቢያስቡ ኖሮ ለዚህ ሀገር የአገሬነት ይሄ ህዝብ የኔ ህዝብ ነው፣ ይሄ ሀገር የኔ ሀገር ነው ብሎ ወይ ወደ ሰላም አልመጣም፣ ወይ ህዝቡን በሰላም አልጠበቅም። አዲሱ የኢትዮጵያውያን ሁለት ሺህ አስራ ሰባት የሀገር ውስጥ ፖለቲካዊና ኢኮኖሚያዊ ምስቅልቅሎችን ብቻ አይደለም ይዞ የመጣው ከጎረቤት ሀገር ሶማሊያ ጋር የገባችው እሰጥ አገባም ከመርገብ ይልቅ ትኩሳቱ ከእለት እለት እየጋለ ውጥረቱም በዚያው ልክ እያየለ የሄደ መስሏል። ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የደረሰችው የወደብ ኪራይ ውል ሶማሊያን አስቆጥቷል። እውነቱ ከኢትዮጵያ ሶማሌላንድና ሶማሊያ ውጭ ሌሎች የቀጠናውን ሀገራት ተሳትፎ በግልጽ እያሳየ መጥቷል። በቅርቡ ግብፅ የጦር መሳሪያ የጫኑ አውሮፕላኖችን ወደ ሶማሊያ መላኳና በቀጣይም ወታደሮቿን ልታሰማራ እንደምትችል መነገሩ የአፍሪቃ ቀንድ ሌላ ትኩሳት ውስጥ እንዲገባ አድርጎታል። በዚህ ብቻ አላበቀም። በሳምንቱ የመጨረሻ ቀናት ሶማሊያ ኢትዮጵያ ከሶማሌላንድ ጋር የደረሰችውን ስምምነት ተግባራዊ ካደረገች የኢትዮጵያ አማጽያንን ልታስታጥቅ እንደምትችል አስጠንቅቃለች። የሶማሊያው የውጭ ጉዳይ ሚኒስትር አህመድ ፊቂ እንዳሉት የኢትዮ ሶማሌላንድ ስምምነት ከተተገበረ የኢትዮጵያ መንግሥትን ለመጣል ከሚታገሉ አማጽያን ጋር ለመገናኘት እሞክራለን ማለታቸውን ዓለም አቀፍ የመገናኛ ብዙኃን ዘግበዋል። የኢትዮጵያ የውጭ ጉዳይ ሚኒስትር እውነቱን ኮንኖታል። በአዲሱ ዓመት አዲስ ተስፋ ይዘው መሻገራቸውን የሚናገሩት የአዲስ አበባ ከተማ ነዋሪው አቶ በፍቃዱ እንደሚሉት የኢትዮጵያና ኢትዮጵያውያን ችግር ከቀጠናው በላይ የውስጡ ሆኖ ትኩረት ማግኘት ያለበት ባይ ናቸው። የውስጥ ችግር ከተፈታ ሌላውን በአንድነት እንዳመጣጡ መመለስ ይቻላል ባይም ናቸው። እርሳቸው ተስፋ የሚያደርጉበት ደግሞ የሀገር ውስጥ ግጭት፣ ጦርነት በንግግር ይፈታል በሚል ነው። ከሀገር ሰላምና ደህንነት ከማራገጥ አኳያ አንዱ መንግስት ተደጋጋሚ ጥሪ እያደረገ ነው ያለው። ህብረተሰቡም በተለያየ ቦታ ያለው ነባራዊ ሁኔታ እንደከበዳቸው በሰልፍም ሲገልጹ ነበር። በቅርብ ጊዜ በተለይ በሰሜን ሸዋ እና እነዚህ ነገሮች ሄደው ሄደው ሁለቱም ወገን ወደ ሰላም ሊያመጡ የሚችሉ የገፊ ምክንያቶች ይሆናሉ እናስባለን እና በተለይ ከጸጥታው አኳያ የታጠቀው አካልና መንግስት ተቀራርቦ ችግራቸውን በሰላማዊ መንገድ ይፈታሉ ብለን እንደ በጎ እየወሰድ ነው ያለሁት። በተለያየ አጋጣሚ በአራቱም የሀገሪቱ አቅጣጫዎች የሚሰጡ አስተያየቶች በሀገሪቱ ሰላም እንዲሰፍን ቅድሚያ ይሰጣሉ። በዚያው ልክ የኢኮኖሚና የኑሮ ውድነት ጉዳይ መፍትሄ እንዲበጅለት የሚጠይቀው ድምፅም ቀጥሎ ገዝፎ ይሰማል። በእርግጥ ነው መዲናው አዲስ አበባ ከዚህ ቀደም በተለየ ሁኔታ አምራና ሸብርቃ አዲሱን ዓመት ተቀብላለች። ይህ ግን የሆነው ዜጎች በሰላም ወጥተው በሰላም የመግባት የደህንነት ስጋት በሚሰማቸው ወቅት እንዲሁም የዋጋ ግሽበት ያስከተለው ሁለንተናዊ የኑሮ ውድነት ቅጥባጣበት ወቅት በመሆኑ የነዋሪውን ስሜት ሳያደበዝዘው እንዳልቀረ ነው የሚነገረው ኢትዮጵያ በአማራ ክልል በአግባቡ ያልተዘገበበትና በትክክል እየተካሄደ ስላለው ግጭት ጦርነትና ስላስከተለው ቀውስ ከገለልተኛ ወገን መረጃ ማግኘት አዳጋች ሆኗል በተለይ በጎጃም ጎንደርና ሰሜን ወሎ አካባቢዎች በየጊዜው የሚደረገው ጦርነት የሰላማዊ ሰዎች ሕይወት አስከፊ አደጋ ላይ ስለመጣሉ ከየአካባቢው የሚወጡ መረጃዎች ያመለክታሉ። በኦሮሚያ ክልል በምዕራባዊ ማዕከላዊና ደቡባዊ አካባቢዎች አሁንም ድረስ ያልተቋረጡ ግጭቶች ይሰማሉ። ከታጣቂዎች ጋር መንግስት የጀመረው የሰላም ንግግር ተስፋ አልሰጠም። የሰላማዊ ሰዎች እንቅስቃሴም በከፋ ሁኔታ ተስተጓጉሏል። በደቡብ ኢትዮጵያ ክልል አካባቢም አንዴ ፋም አንዴ ጋም እያለ የሚከሰተው ግጭት ለንጹሃን ሞት ምክንያት ሆኗል። የኢትዮጵያ መንግስት የወሰደው የኢኮኖሚ ማሻሻያ አካል የሆነውና የውጭ ምንዛሪ የተመለውጥ የዋጋ ግሽበቱንና የኑሮ ውድነቱን ማባባሱን ነው ነዋሪዎች የሚናገሩት። የመንግስት ሰራተኞችን ጨምሮ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ምሬትም አይሏል። እንደዚያም ሆነው ግን ያነጋገርናቸው ናቸው አንዳንድ ነዋሪዎች ያልተሟጠጠ ተስፋቸውን ይገልጻሉ። ቢሆንልን የሚሉትንም ሀሳብ ያጋራሉ። እንግዲህ ያው ኢትዮጵያ ያው ከዚህ ቀደም የነበሩ ፈተናዎች ነበሩባት፣ ያው ከድሮ ጀምሮ ማለት ነው። ያው እኛ ተስፋ የምናደርገው ይህ ከኑሮ ውድነት ከደህንነት ሰላም ከማጣት አንጻር ያሉ ችግሮችን ያው መንግስት ይፈታል ብለን እናስባለን። ያው ኢትዮጵያ ሰላሟን ካገኘች እንግዲህ አንድ ቀን ታድጋለች ብለን ተስፋ እናደርጋለን። ቢሆን የምመኘው አገሬ ሰላም እንድትሆን፣ ዝቅተኛው ነዋሪ ሌላ ቀርቶ ሽሮ በቀን ሶስት ጊዜ የሚበላበት ያለ ስጋት አድሮ የሚነሳበት ወደ ፈለገው ቦታ የሚንቀሳቀስበት እንድትሆን ምኛ። ይህ የብዙሀኑ የኢትዮጵያውያን ተስፋና ምኞት ነው። መንግስትና ተፋላሚዎች በአዲሱ ዓመት በእርግጥ ተስፋና ምኞታቸው ምን ይሆን? ታምራት ደንሳ ነኝ፣ አበቃው።